በኢትዮጵያ ፌዴራል መንግስትና የትግራይ ክልላዊ መንግስት መካከል ጦርነት ከተከፈተ ዛሬ 16ኛ ቀኑ ይዟል። በእነዚህ ቀናት በሀገሪቱ የበርካታ ሰዎች ህይወት ጠፍቷል፣ ከፍተኛ የአካል ጉዳት ደርሷል። በመሰረተ ልማት ጨምሮ በግልና መንግስት ንብረትም ጥፋት ደርሷል። አሁንም ጦርነቱ በተለያዩ አቅጣጫዎች እየቀጠለ ያለ ሲሆን የትግራይ ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል በትግራይ ምዕራብና ደቡብ ክፍል የሚገኙ ቦታዎች እየተፋለሟቸው ባሉ ኃይሎች መያዛቸው ዛሬ ጠዋት በሰጡት መግለጫ አንስተዋል። ውግእ ምድፋእ ከም ዘሎ ቀደም ንፈልጥ ህዝቡን ገጢሙናል። በውጊያ መገፋፋት እንዳለ ድሮም እናቃለን። አሁንም ገጥሞናል። ትላንት ጠላት ወደ ራያና ሽረ ገብቷል። ትግሉ አሁንም ቀጣይ ነው። ገና ነው። ውጊያ ውስጥ ነን፣ መገፋፋት እንዳለ ይታያል። ከነ ሙሉ አቅማችን ሆነን ነው አሁንም እየገጠምን ያለ ነው። ውጊ ኢና ዘለና ምድፋእ ከም ዘለዎ ግን የረአና ምስ ዓምታትና ኮይንና ኢና ንገጥም ዘለና ህዝቡ ጦርነቱ ከተጀመረበት ቀን ጀምሮ የህዝብ መፈናቀል መከሰቱ በተለይም በትግራይ ህዝብ ላይ ከባድ ችግር መድረሱ ያነሱት ዶክተር ደብረጽዮን ከትግራይ ጋር እየተዋጉ ያሉ ኃይሎች በድሮን ጭምር ጉዳት እያደረሱ ነው ብለዋል። ዶክተር ደብረጽዮን ዛሬ በሰጡት መግለጫ መንግስታቸው ሁሉን አቀፍ ትግል ማድረጉ እንደሚቀጥል አንስተዋል። ዝኩል ዓምና ነክትት ህዝቡን ጀሚርና ና ግን ሙሉ ንጎሮ ጀምረነዋል። አሁንም ሁሉ አቅማችን አክትተን ሙሉን አድርገው። ተጀምሮ ያለው ውጊያ አሸንፈን እንደምንወጣ የማይቀር ነው። ሁሉን አቀፍ ትግል ግን ያስፈልጋል። አሁን ላይ ከዚህ ውጊያ በላይ ቅድሚያ የሚሰጠው ነገር የለም። ኩሉ ንዛ ውግእ እዚ ንምዕዋት ልዕሊ ዛ ውግእ ካልእ ሕዝብ ቀዳምነት የብልና ዛ ውግእ ምዕዋት ያ ቀዳምነት ከዚህ ውጪ ከትላንት በስቲያ ሰኞ የአውሮፕላን ጥቃት ያስተናገደችው መቀለ ትላንትናና ዛሬ በተረጋጋ ሁኔታ አሳልፋለች። ከሁለት ሳምንት በኋላ ሁሉም የግልና መንግስት ባንኮች ተከፍተው በርካታ ህዝብ ገንዘብ ሲያወጣ ይታያል። ግብይቱም ቢሆን ቀጥሏል። የነዳጅ እጥረት በመኖሩ የተሽከርካሪዎች እንቅስቃሴ እየቀነሰ ያለ ሲሆን በኢትዮ ቴሌኮም የሚቀርብ የስልክና ኢንተርኔት አገልግሎት ግን አሁንም የለም። ለዲ ደብልዩ ዘገባ ቢሊዮን ኃይለሥላሴ መቀለ